ወቅታዊ ጉዳዮች በዛሬውም ሀገር እንዴት ሰነበተች ፕሮግራማችን የምናተኩረው በሁለት ሺ አስራ አራት ዓመተ ምህረት የዘመን መለወጫ የአውደ አመት ገበያን በተመለከተ ይሆናል። በቅድሚያ በመላው ዓለም የምትገኙ ኢትዮጵያውያን በሙሉ አዲሱ የሁለት ሺ አስራ አራት ዓመተ ምህረት የሰላም ብልጽግናና የስኬት ዘመን ይሆንላቸው በመጪው ቅዳሜ መስከረም አንድ ቀን ሁለት ሺ አስራ አራት ዓመተ ምሕረት የኢትዮጵያ አዲስ ዓመት ነው። ይህ ማለት የዘንድሮውን የሁለት ሺ አስራ ሶስት ዓመተ ምሕረት ሊጠናቀቅ ዛሬ ሰኞ ጳጉሜን አንድ ቀንን ጨምሮ አምስት ቀናት ብቻ ቀርቶታል። አዲስ ዓመት ሊመጣ አምስት ቀናት ብቻ እየቀሩት ትናንት እሑድና ቅዳሜ በአዲስ አበባ የሚታተሙት በርካታ የግል ጋዜጦች እና መጽሄቶች ከመንግስቶቹ ጋዜጦች እና መጽሔቶች ጭምር የአውደ ዓመት ገበያን በተመለከተ ከመጠነኛ ማስታወቂያዎች በስተቀር አንዳቸውም በስፋት ዜናውን አላካትቱም። በመንግስት በኩል የመጪውን አውደ ዓመት ገበያ በመጠኑም ቢሆን ለመቆጣጠር ያመቻል በሚል እንደ ስኳር፣ ዘይት፣ ስንዴና ሩዝ በመሳሰሉ ምግብ ነክ ጉዳዮች ላይ የተጣሉ ቀረጦችንና ቫትን በገንዘብ ሚኒስቴር በኩል ማንሳቱን ዓርብ ነሐሴ ሀያ ስምንት ቀን ሁለት ሺህ አስራ ሶስት ዓመተ ምህረት በይፋ አስታውቋል። ይህ ለአውዳመት ገበያ የበኩሏን አስተዋጽኦ ያደርጋል ተብሎ ተገምቷል። አምስት ሊትር ዘይት ወደ ሰባት መቶ ብር ተጠግቶ እንደነበር ይታወሳል። በዚህ የቀረጥ ማሻሻያ ደንብና የባት ማንሳት እርምጃ አምስቱ ሊትር ዘይት ወደ ስድስት መቶ ሀምሳ ብር ዝቅ ማለቱ ታውቋል። በአዲሱ ዋጋ ተመን መሰረት ከውጭ የሚገባው ዘይትና በሀገር ውስጥ የሚመረተው ዘይት በበቂ ሁኔታ ሲከፋፈል የአምስቱ ሊትር ዘይት ዋጋ ከስድስት መቶ ብር ዝቅ ሊል እንደሚችል የገንዘብ ሚኒስቴር አስታውቋል። እስካሁን ግን ይህ በገበያ ላይ አልተስተዋለም። በዚህ የቀረ ቅናሽ መንግስት በቢሊዮን የሚቆጠር ብር እንደሚያጣ የገንዘብ ሚኒስቴር ጠቁሞ በዚህ የማሻሻያ እርምጃ በቅርብ ጊዜያት በሕዝቡ ላይ እየተባባሰ የመጣው የዋጋ ግሽበት በመጠኑም ቢሆን በቁጥጥር ስር ሊውል እንደሚችል የሚኒስቴሩ መስሪያ ቤት አስታውቋል። በታክስ ቅናሽ ብቻ የግሽበት መጠኑ ሊሻሻል እንደማይችል የገለጸው የገንዘብ ሚኒስቴር መንግስት ይህን ግሽበት ለማስተካከል እንዲረዳ ዘይትና ስኳር በስፋት ወደ ሀገር ውስጥ ማስገባቱንም የሚኒስቴር መስሪያ ቤቱ ጨምሮ ገልጸዋል። ይህ እንግዲህ የኮቪድ ወረርሽኝና በሰሜኑ የሀገራችን ክፍል የተከፈተው ጦርነት በሀገራችን ላይ የካስከተለው የኢኮኖሚ ተጽዕኖ ጋር ተያዙ የመጣው የዋጋ ግሽበት ነው። ከጦርነቱ ቀደም ሲል መንግስት ባወጣው መረጃ መሰረት የትግራይ ጦርነት ከጥቅምት ሀያ አራት ቀን ሁለት ሺ አስራ ሶስት ዓመተ ምህረት ጀምሮ ባለፉት ስምንት ወራት አንድ መቶ ቢሊዮን ብር ማስወጣቱ ተጠቅሷል። ባለፉት ሁለት ወራት ደግሞ ጦርነቱ ተጨማሪ አንድ መቶ ቢሊዮን ብር መብላቱን ከመከላከያ ሚኒስቴር ጋር ቅርበት ያላቸው ምንጮች ገልጸዋል። ይህ ማለት ለሁለት ሺ አስራ አራት ዓመተ ምህረት ከተያያዘው በጀት ውስጥ አንድ ሶስተኛውን የሸፈነ ነው። የአውደ ዓመት ገበያ ከዛሬ ሁለትና ሶስት ቀናት በኋላ እስካሁን የተንሰራፋውን የኑሮ ውድነት ይጋፈጠዋል ተብሎ ይጠበቃል። እስካሁን ባለው ገበያ ሽንኩርት በኪሎ ሰላሳ ሁለት ብር በመሆኑ የመወደድ ምልክት አሳይቷል። በፊት ሽንኩርት በኪሎ አስር ብርም ወርዶ ነበር። በኪሎ አስራ ስድስት ብር መደበኛ ሂሳቡ ሆኖ ለረጅም ጊዜያት ዘልቋል። ቅቤ ከወሎና አካባቢው በጦርነቱ ሳቢያ ስላልመጣ ለአውደ ዓመት ገበያ የሚቀርብ የከብት ተዋጽኦ እንደ ጉሊት ባሉ ትናንሽ የመንደር ገበያዎች በፍጹም አልታየም። እንቁላል በፊት ይሸጥ ከነበረው ቅናሽ አስመዝግቦ አንድ እንቁላል ስድስት ብር በመሸጥ ላይ ይገኛል። በእርግጥ እንቁላል የፈረንጅም የአበሻም በገበያ ላይ አለ። የዋጋ ቅናሽ የመጣው የገንዘብ ሚኒስቴር ከሌ ቀረጥና ባት ማንሳቱን ተከትሎ መሆኑን በቅርበት ለማወቅ ተችሏል። ከቅናሽ በፊት የአንድ እንቁላል ዋጋ ከሰባት ብር እስከ ሰባት ብር ከሀምሳ ሳንቲም ያወጣ ነበር። ያው ዳምስ ዶሮ በገበያ ላይ መታየት ጀምሯል። ዋጋውም ተመጣጣኝ መሆኑ ተስተውሏል። ከዚህ በተጨማሪ የድሮ ስጋ በዘመናዊ የገበያ ስፍራዎች ማለትም በሱፐር ማርኬቶች ውስጥ በስፋት እንደሚገኙ ተዘዋውረን በተመለከትናቸው ስፍራዎች ሁሉን ለማረጋገጥ ተችሏል። ከዚህ በፊት ባልተለመደ መልኩ የዶሮ ስጋ በየሱፐር ማርኬቶች ውስጥ በስፋት ለገበያ የቀረቡ ብቻ ሳይሆን ከሶስት መቶ እስከ አራት መቶ ብር እንደሚሸጡ ለማወቅ ተችሏል። ይህ ዋጋ እጅግ ተመጣጣኝ ነው ተብሎ ምስጋና እየተቸረው ይገኛል። የእርድ ከብቶች ወደ አዲስ አበባ ገበያ ገና አልደረሱ ተዘዋውረን ለማጣራት እንደሞከር ነው። ባለፉት ሁለት ሳምንታት ውስጥ በተለይ ከፍልሰታ ጾም ፍቺ ጋር ተያይዞ የሰንጋ በሬ ዋጋ እጅግ የተጋነነ ዋጋ አልተመዘገበበትም። በታየው ግብይት መሰረት ከሀያ አምስት ሺህ እስከ ሰላሳ አምስት ሺህ ብር መካከለኛ በሬ ሊገዛ ይችላል። ይህ ከፍልሰታ ጾም ፍቺ ጋር የተያያዘው ነው። በግምት እየንም ከአምስት ሺህ እስከ ሰባት ሺህ ብር እንደሚሸጡ ታውቋል። ይህም ከዚያው ከፍልሰታ ፍቺ ጋር የተያያዘ ነው። ቢሆንም የአውደ አመት ግብይት ገና አለመጀመሩ በገሃድ ይታያል። በእህል በኩል የመሻሻል ሁኔታ አይታይም። አንድ መቶ ኪሎ ግራም ጤፍ በተለይም ነጭ ጤፍ ወደ ስድስት ሺ አምስት መቶ ብር እየገሰገሰ ይገኛል። ጥቁሩ እስከ አምስት ሺ ብር ይገኛል። የስንዴ ዋጋ በኩንታል ወደ አራት ሺ ብር እየተጠጋ ነው። እንደ ምስር የመሳሰሉ ሰብሎች ዋጋቸው ከመጠን በላይ ኑረዋል። የገንዘብ ሚኒስቴር በእነዚህ ምርቶች ላይ የጣለውን ቀረጥና ባት በማንሳቱ ዋጋቸው ይቀንሳል ተብሎ ተገምቷል። በአልባሳትና በጫማዎች ላይ ቅናሽ ስለመደረጉ በመርካቶ ፒያሳና አራት ኪሎ ባሉ ሱቆች በትላልቅ ጽሑፎች ታላቅ ቅናሽ የሚል ተለጥፈው ይስተዋላሉ። አሉ በተለያዩ ሱቆች የዋጋ ቅናሾች ከመለጠፋቸው ባሻገር ሕብረተሰቡ በእነዚህ ማስታወቂያዎች ተስቦ ወደ ሸመታ ገና በስፋት መግባት እንዳልተጀመረ ከየአካባቢዎቹ የተገኙት መረጃዎች ያመለክታሉ። ሌላው ቀርቶ በቴሌቪዥን ማስታወቂያ እንኳን እስካሁን ከባንኮች እና ከምድር ድርጅቶች በስተቀር አዲስን አመት አስታኮ የሚያደርጉት ማስታወቂያ አያሰሙም። ይህም በሀገራችን ከተለመደው የማስታወቂያ አሰራር ለየት ያለ መሆኑ በግልጽ ይታያል። ይህም ጦርነቱ ከፈጠረው አዲስ ክስተት ጋር የተያያዘ ሊሆን እንደሚችል ተገምቷል። ባለፉት ዘመናት ገና አንድ ወር ሲቀረው የአመት በዓል ማስታወቂያ በስፋት በቴሌቪዥን ይታይ ነበር። አሁን ግን የዚህ አይነት ማስታወቂያ በፍጹም አይስተዋልም። እለት በእለት ከሚቀርበው ዜና ውስጥ ዘጠና ዘጠኝ በመቶዎቹ ህወሓት ጋር የተያያዙ የጦርነት ወሬዎች ናቸው። ትናንት ከቀረቡት ዜናዎች መካከል የአማራ ክልል አስተዳዳሪ አቶ አገኘው ተሻገር የአማራ ክልል ለአሸባሪው ትህነት የመቀበሪያ ስፍራው እየሆኑ ነው ሰሜን ወሉ ደብረ ዘቢትና መቄት ገብቶ የነበረው የአሸባሪው ህወሓት ጦር ተደመሰሰ። ዳባትና ዳባርቅን ለመቆጣጠር ያማትር የነበረው የአሸባሪ ህዋት ተስፋፊ ቡድን ተዋጊ ኃይል አከርካሪው ተሰብሮ እንዲመለስ ተደርጓል የሚሉትና የመሳሰሉት በስፋት ይደመጣሉ። ከትናንት እሁድ ዜናዎች ውስጥ ለየት ያለው ሶስተኛው አረንጓዴ አሻራ የተጠናቀቀበት ቀን ጠቅላይ ሚኒስትር አብይ አህመድ በተገኙበት ተከናወነ የሚለው ነው። በዚህ ዜና ዘንድሮ ስድስት ነጥብ ስምንት ቢ መሰላቸውን ጠቅላይ ሚኒስትሩ ገልጸው ባለፉት ሶስት አመታት አስራ ስምንት ቢሊዮን ችግኞች መተከላቸውን ተናግረዋል። ይህም በአራት አመት ውስጥ ሀያ ቢሊዮን ችግኞች ይተከላሉ በማለት ቃል የተገባውን ማሟላት መቻሉ ዶክተር አቢ ገልጸዋል። እስካሁን በዚህ ሶስት አመት ወደ አስራ ስምንት ቢሊዮን መተከሉ ሀያ አምስት ፐርሰንት እድገት እ ተጨማሪ ማሳየቱን ያመለክታልም ብለዋል። በእሳቸው ግምት በመጪው ዓመት ስድስት ቢሊዮን ችግኞች ቢተከሉ ወደ ሀያ አምስት ቢሊዮን ችግኞች ሊተከሉ ይችላሉ የሚለው ዜና ለየት ያለው ነው። እንቁጣጣሽ በሚል የሚታወቀው የዘመን መለወጫ በዓል አራትና አምስት ቀናት እየቀሩት የበዓሉን መንፈስ ያልተከተለ ዘመን ቢኖር በግልጽ እንዲህ እንዳሁኑ ታይቶ አይታወቅም የሚሉ ብዙዎች ናቸው። ምናልባትም የአውደ ዓመት ሽታው ምናልባት ነገና ገና ተነጎዲያ እንደ በፊቱ ይመለሳል ተብሎ በስፋት ይገመታል። በነገራችን ላይ ዛሬ ጳጉሜን አንድ ቀን ነው። ይህ በኢትዮጵያ ዘመን አቆጣጠር የአስራ ሶስተኛ ወር መጀመሪያ ቀን ነው። ይህ ወር የአመቱን አቆጣጠር በአንድ መልክ አስኪዶ ልዩነቱን ያጣጣ የዘመን መቁጠሪያ ነው። የፈረንጆቹ የዘመን አቆጣጠር አስራ ሁለት ወራት ሲኖሩት፣ ሁሉም ወሮች ግን እኩል ሰላሳ ቀናት የሉትም። ለምሳሌ የፈረንጆቹን ነሐሴ ኦገስት ሰላሳ አንድ ቀናት ሲኖሩት የካቲት ወይም ፌብራሪ ደግሞ ሀያ ስምንት ቀናት አለው። በኢትዮጵያ የዘመን አቆጣጠር አስራ ሁለቱም ወራት እኩል ሰላሳ ቀናት ሲኖራቸው የፈረንጆቹ የዘመን አቆጣጠር እንደ አንዴ በሀያ ስምንት ሌላ ጊዜ በሰላሳ ቀጥሎም በሰላሳ አንድ ቀናት የሚከፋፈለውን በማስተካከያነት ጳጉሜን አስራ ሶስተኛ ወራት ሆኖ አምስት ቀናት ብቻ ይዟል። በአራት ዓመት ደግሞ አንዴ ስድስት ቀን ይኖረዋል። ይህ በእንግሊዝኛው ሊፒር የሚባለው ይሆናል። ይህ አስራ ሶስተኛ ወር በኢትዮጵያ ለመንግስት ሰራተኞች ወይም ለሌሎች ቋሚ ሰራተኞች አስራ ሶስተኛ ወር ደሞዝ ለብቻ እንዲቆረጥላቸው አይመድብም። ነገር ግን የቀን ሰራተኞች በዚች በአምስት ቀናት የየቀን ክፍያቸውን ያገኛሉ። የባጉሜን ወር በመጪው አርብ ሲያበቃ በማግስቱ ቅዳሜ የዘመን መለወጫ ይሆናል። ይህም መስከረም አንድ ቀን ሁለት ሺህ አስራ አራት ዓመት ይሆናል። የኢትዮጵያ አዲስ ዓመት ነው። በዚያ ቀን የአውደ አመት ገበያው ጳጉሜን አራትና ጳጉሜን አምስት ቀን ይደራል ተብሎም ይጠበቃል። እንኳን ለሁለት ሺ አስራ አራት አመተ ምህረት በድጋሚ በሰላም አደረሳቸው እያሉ ለኤስቢኤስ ሬዲዮ የአማርኛ ዝግጅት ክፍል ከአዲስ አበባ የማቀርበውን ሀገር እንደሰነበተች ፕሮግራም በዚሁ አበቃለሁ። ሰለሞን በቀለ ከአዲስ አበባ ወቅታዊ ጉዳዮች